በምስራቅ ጎጃም ዞን በሞጣ ቀራኒዮ ከተማ ባለፈው ሳምንት አርብ የፋኖ ታጣቂዎች በመንግስት የጸጥታ ኃይሎች ላይ ጥቃት ማድረሳቸውን ተከትሎ በደብረ ቀራኒዮ መድኃኔ ዓለም ቤተ ክርስቲያን ቅጥር ውስጥ ሰባት ሲቪሎች መገደላቸውን የቤተ ክርስቲያኑ አገልጋይ እና በቦታው ነበርን ያሉ ነዋሪዎች ተናግረዋል። ሟቾቹ ከዕለቱ አንድ ቀን ቀድመው በሕይወት ለተለዩ መነኩሲት የመቃብር ጉድጓድ ሲቆፍሩ የነበሩ ስድስት እድርተኞችና አንድ የአብነት ተማሪ መሆናቸውን ነዋሪዎቹ ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ መረጃውን ለኮሚሽኑ እንደደረሰውና ጉዳዩን እያጣራ እንደሚገኝ ገልጿል። አስቴር ምስጋናው ዝርዝር አላት። ባለፈው ሳምንት ዓርብ ሰኔ ሰባት ቀን 2016 ዓ.ም ማለዳ በአማራ ክልል በምስራቅ ጎጃም ዞን ሁለት እጁ እነሴ ወረዳ ሞጣ ቀራንዮ በተባለች ንዑስ ከተማ ከፋኖ ቡድን ታጣቂዎች ጋራ በተኩስ ልውውጥ ላይ ነበሩ የተባሉት የመንግስት የጸጥታ ኃይሎች ወደ ቀራንዮ ቤተክርስቲያን ቅጽር ዘልቀው ሲዘዋወሩ መመልከታቸውን የገለጹ ስማቸውን በይፋ እንዳይጠቀስ የጠየቁ አገልጋይ በዕለቱ ተፈጽሟል ስላሉት የሰባት ሰዎች ግድያ ለአሜሪካ ድምጽ አስረድተዋል። ከሰባቱ ሟቾች ስድስቱ በዓለ እግዚአብሔር የተሰኘ ዕድር አባላት እንደሆኑ እና ሌላው የአብነት ተማሪ ደግሞ በቤተ ክርስቲያኑ ቅጽር ግቢ ውስጥ ራቅ ብሎ የቆመ ነበር ብለዋል። ስድስቶቹ ከዕለቱ አንድ ቀን በፊት በሕይወት ለተለዩ መነኩሲት የመቃብር ጉድጓድ በመቆፈር ላይ እንደነበሩም ተናግረዋል። የማለዳው ቶክስ ጋብ እንዳለ ላረፉት መነኩሲት ጸሎተ ፍትሐት ለማድረግ መንገድ ጀምረው የቶክስ ድምፅ ሲሰሙ ወደ ቅጽረ ቤተ ክርስቲያኑ መመለሳቸውን የሚናገሩት እኚሁ አገልጋይ ሰባቱ ሰዎችም መገደላቸውን እንዳወቁ አስረድተዋል። እኛ ግቢ መጠው ፈሩቶ የገባ ፋኑ አለዚህ የንም መምጣት አለብን ሲሉ ቤት ውስጥ እ በመስኮት ትመለከታቸው አለው ገብተው ግቢውን በርብረው ወጥተው ሄዱ። ከዚ ነሱ ወጥተው ካለፉ በኋላ ከመርሺ ወደ ቤስያን

ከዛ አጋጣሚ እዚያ ላይ መጀመሪያ የተኩሶ እንዴት እንዳሉ ለማረጋገጥ መከላከያ ነው። ሰፈሬን እዚው አካባቢ ነበር የሚገርምሽ። እና በኋላ እነዳኞቹም መልስ ሲሰጡ ፋኖቹ ያው አንደኛው አልሞተም ነበር እንጂ አንድ ገለውባቸዋል። ፋኖች ከመከላከያ ማለት ነው ደና እየተተኮሱ እያለ አጋጣሚ ዝም ብለው በቤተክርስቲያኑ ከጋ ይገቡና እግሯቸው ቤተክርስቲያን ውስጥ ገብተው ምሽግ እየቆፈራችሁ ነው ብለው እያነጹ አን ያገኙትን ነው ጨፍጭፏቸው ይሄዱ እዛው መቃብር ያሉትን መቃብሩን አፈሩን የቆፈሩበትን አፈሩን እያሳያቸው አንደኛው ደምስ ይባላል። ጫኛ ወራጅ ነው። የሚገርምሽ ነገር በቃ ምስጊን ነው እና እያሳያቸው ረበስ እንዳያሳያ ናቸው እኛ ግን ብለው ደግሞ በቃሩን የሚቆፍሩት የሚገርምሽ እዛውንትን ውስጥ ነው። እዛው ቤት ውስጥ ነው እንጂ ውጭ ላይ ስድስቶችን እዚያው ላይ መቷቸው። አምስቶች ወዲያውኑ ሞቱ። አንደኛው ሞጣ ሆስፒታል ገብቶ ማታ ሙቶ መጣ። ለሁለት እጁ እጁነት ሲወረዳ አስተዳዳሪ አቶ ማማሩ አይን አበባ በእጅ ስልካቸው ላይ ደውለን ስለ ጉዳዩ ብን መልስ መስጠት የሚችለው በአካባቢው የሚንቀሳቀሰው የመንግስት የጸጥታ ኃይል ነው። የፖለቲካ ኃላፊዎች መልስ እንድንሰ አልታዘዝንም። አስቸኳይ ጊዜ አዋጁ መጠናቀቁን የሚገልጽ ምንም መረጃም አልተሰጠንም ብለዋል። በሞጣ ቀራኒዮ ንጉስ ከተማ የቀራኒዮ መድኃኔዓለም ቤተክርስቲያን ስለተቀበሩ ተቀበሩ ሟቾች መረጃ እንደደረሰው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ ጉዳዩን እያጣሩ መሆናቸውን አስታውቀዋል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን አንድ የሞጣ ቀራኒዮ ከተማ ነዋሪ ችግሩ ከተፈጠረ በኋላ ነዋሪው ከፍተኛ ስጋት ውስጥ እንደሚገኝ አመልክተዋል። ማይ ቢራራ ንጋቱ የምትባል ሴትዮ ትሞትና ጉድጓድ ሊቆፈር ይሄዳል እሷ ደማይ ቢራራ የተኩስ ልውውጥ ተደረገ። ጉድጓድ የሚቆፈር ቤት ውስጥ ነው ጉድጓድ እየቆፈር ነው ማይ ስለው የምን ጉድጓድ ነው ምሽግ እየቆፈርክ ነው በሚል ቤቱን ይመጥታል። መጀመሪያ ሊበራ ከዚያ በኋላ ሌሎች ምስል ውጭ ላይ መቷቸው ገና ተኩስ ሲከፈት ማለት ነው ለዳው መቅደስ የገቡ ሰዎችም አሉ ፈርተው ማለት ነው በስጋት ከዚህ ግን እኛ ሰላማዊ ሰው አደለን ያርግናል በሚል ነው ያተቀመጡ ነው የሞቱ በጉዳዩ ላይ አስተያየት እንዲሰጡን ለአማራ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታ እና ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ብንደውልም ስልኩ ባለመመለሱ ምክንያት ምላሻቸውን ለማካተት አልቻልንም። ሆኖም የኮሚኒኬሽን አገልግሎት ሚኒስትሩ ባለፈው ጥር ወር በመራዊ ከተማ ተፈጸመ የተባለውን የሲቪሎች ግድያ አስመልክቶ ለአሜሪካ ድምጽ በሰጡት ምላሽ ሰራዊቱ እርምጃ የሚወስደው የንጹሐን ዜጎችን ደህንነት በጠበቀ መልኩ ነው ብለው መመለሳቸው እንደሚያደርጋቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የዛሬ ሳምንት አርብ እንደ ኤሮፓውያን አቆጣጠር ከ2023 እስከ 2024 ድረስ በኢትዮጵያ ያለውን የሰብአዊ መብት ሁኔታ አስመልክቶ ባወጣው ሪፖርት በኢትዮጵያ በመንግስትና በታጣቂ ኃይሎች በአንድ ዓመት ውስጥ 1356 ሲቪሎች መገደላቸውንና ከእነዚህም ውስጥ 740 ያሉ በአማራ ክልል ውስጥ መፈጸሙን ከፍተኛ ኮሚሽነሩ ገልጸዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት በአማራ ክልል ተጥሎ የነበረውንና ከሁለት ሳምንት በፊት የህግ ተፈጻሚነቱ ያበቃውን የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ አውድ ስር የታሰሩት በሙሉ በአስቸኳይ እንዲፈቱ ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የተጣሉትን ገደቦች እንዲያነሱና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሪዬን አቀርባለሁ ሲሉ ቱርክ በመግለጫቸው ላይ ተናግረዋል። ኮሚሽነሯ አክለውም በኢትዮጵያ እርቅን አዳጋች የሚያደርጉና የሰላምን መንፈስ የሚያርቁ የሰብአዊ መብቶችን ጥሰት ለማስቆም የሚያስችሉ ተጨባጭ እርምጃዎችን እንዲወስዱ ጠይቀዋል። በፍልሚያ ውስጥ ያሉ አካላትም ቀጣይ ግጭቶችን እንዲያቆሙና ልዩነቶችን በሰላማዊ መንገድ እንዲፈቱ ኮሚሽነሯ ማሳሰባቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።